ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሶሻል ሚዲያ የምለው የሚረጫው በርካታ ነገሮች ስላሉ ከሱም የተነሳሉ ዋናው አመራሩን በደማወቅ የመፈለግ የተሟላ ኢንፎርሜሽን የማግኘት ጥማት እንደነበረው ነው ያየነው። በምክትል ጠቅላይ ሚኒስትርነት ማዕረግ የኢኮኖሚ ዘርፍ አስተባባሪና የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ናቸው። የኢህአዴግ አስረኛ ድርጅታዊ ጉባኤ ሰሞኑን እየተካሄደባት ካለችው መቀሌ ዝርዝሩን በዕለቱ ቢሮ ይዘናል። የደቡብ ሱዳን አንጃዎች ስምምነትና አንድምታ ሌላው ዘገባችን ነው። ጤና ስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚተላለፈው ልዩ የግማሽ ሰዓት ፕሮግራማችን አሁን ጀምረዋል። አስተናጋጃችሁ አሉ አክብድ ነኝ ሲሆን፣ ግርማ ፕሮግራሙን ትመራናለች። ሲድራክ ፍራንክሊን ስርጭቱን ያቀላጥፍልናል። አሁን ለቀዳሚው የሰዓቱ የዓለም ዜና አዲሱ አበበ እንደምናመሽታቸዋል። የሶሪያው ፕሬዝደንት ባሽር አልአሳድ በአገራቸው ምርጫ የታዛቢዎችን መገኘት ተቃወሙ። ሶሪያ ውስጥ ለአራት ዓመታት በዘለቀው የእርስ በርስ ጦርነት የውጭ አገር ሰዎች ጣልቃ በመግባት አውከውኛል የሚሉት አልአሳድ ወደፊት በሚካሄደው የአገሪቱ ምርጫ ዓለም አቀፍ ታዛቢዎች አያስፈልጉንም ሲሉም ተሰምተዋል። ዓለም አቀፍ ታዛቢዎች የሚገኙበት ምርጫ አይታሰብም ብለው ይህማ የአገርን ሉዓላዊነት መዳፈር ይሆናል ሲሉም ተናግረዋል። በጃፓን ከፍተኛ ባለስልጣናት ላይ ዩናይትድ ስቴትስ ስለላ አካሄዳለች በተባለው ጉዳይ ፕሬዚዳንት ባራክ ኦባማ ማዘናቸው ተገለጠ። የቶኪዮ መንግስታዊ ቃል አቀባይ ያሺሂዴ ሹጋ እንደገለጡት የሚስተር ኦባማ አስተያየት ይፋ የሆነው ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋራ በቴሌፎን በተነጋገሩበት ጊዜ ነው ተብሏል። ቃል አቀባዩ ሹጋ ነገሩ ጃፓን ውስጥ ብዙ ስላነጋገረ ፕሬዚዳንት ኦባማ አዝናለሁ ብለዋል ሲሉ ተናግረዋል። ይሁን እንጂ የተባለው ስለላ በእርግጥ መካሄዱን ሚስተር ኦባማ አምነዋል አላሉም ሹጋ። አንድ የሞሮኮ ዜጋ ፈረንሳይ ባቡር ውስጥ ሊያደርስ ነበር የተባለውን ጥቃት ያከሸፈው አሜሪካዊ ትልቁን የዩናይትድ ስቴትስ የጦር ኃይል ሜዳሊያ ሊሸለም መሆኑን የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን አስታወቀ። የኦሬገን ብሔራዊ ዘብ አባል የሆነው አሌክሳንደር ሻርላቶስ የወታደሮች ኒሻን የተባለውን ሜዳሊያ ነው የሚሸለመው ሲል ፔንታገን ማለትም መከላከያ ሚኒስቴር ትናንት ገልጠዋል። ሰሜንና ደቡብ ኮሪያ በመካከላቸው ያለውን ውጥረት ለማርገብ በደረሱት ስምምነት መሠረት ሰሜን ኮሪያ በተጠንቀቅ ይገኙ የነበሩ ወታደሮቿን ቁጥር መቀነሷ ተነገረ። ደቡብ ኮሪያም በበኩሏ ለጦርነት ዝግጁ ከመሆን አዝማሚያ ዘና የማለት ሁኔታን አሳይታለች። የትናንት ስምምነታቸው እንዳመለከተው ደቡብ ኮሪያ በሰሜን ኮሪያ ላይ የምታስተላልፈውን የፕሮፓጋንዳ ስርጭቷን እንዳቆመች መግለጧ አይዘነጋም። ሰሜን ኮሪያም መሬት ውስጥ የተቀበረ ፈንጂ በቅርቡ ለሁለት የደቡብ ኮሪያ ወታደሮች ሕይወት መጥፋት ምክንያት በመሆኑ ያዘነች መሆኗ ገልጣለች። ሁለቱም ኮሪያዎች በቅርቡ ወይ ሶል አሊያም ፒዮንግያንግ ውስጥ አንድ የጋራ ውይይት እንደሚኖራቸው የደቡብ ኮሪያ ፕሬዚዳንታዊ አማካሪ ኪም ኳንዢን ገልጠዋል። ውይይታቸው ለ62 ዓመታት የተቋረጠ ግንኙነቱን ያድሳል ተብሏል። ከዚህም በላይ በመጪው መስከረም ደግሞ በቀዝቃዛው ጦርነት ምክንያት የተለያዩ ቤተሰቦች የሚገናኙበት ሁኔታ ይፈጠራልም ተብሏል። የደቡብ ኮሪያ ሸሪክ ዩናይትድ ስቴትስ የሁለቱን ስምምነት አድንቃለች። በመጨረሻም የአፍጋኒስታንን የመከላከያ ሰራዊት መለያ የለበሱ ሁለት ታጣቂዎች ደቡባዊ አፍጋኒስታን ሄልማንድ ክፍለ ሀገር በሚገኘው አንድ ወታደራዊ ጦር ሰፈር ላይ ጥቃት ማካሄዳቸውን ኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በወጣው መግለጫ አስታወቀ። የጣምራው ኃይል አባላት በወሰዱት የመልሶ ማጥቃት እርምጃ ሁለቱም አጥቂዎች ተገድለዋል ብሏል ኔቶ በመግለጫው። አድማጮች፣ ለሰዓት ያለን ዜና በዚሁ አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አድማጮች አሁን ለቀዳሚው የምሽቱ አቢረስ ወደ አዲስ አበባ ናቅና፣ የገዢው ኢህአዴግ አስረኛ ድርጅታዊ ጉባኤ ሰሞኑን በመቀሌ ከተማ ይካሄዳል። አገርን የሚመራ ፓርቲ ጉባኤ በመሆኑ ከፍተኛ ግምት የሚሰጠው ነው ብሏል። ኢህአዴግ የግንባሩ ሊቀመንበር አቶ ኃይለማርያም ደሳለኝ በድጋሚ በሊቀመንበርነት እንዲሁም በጠቅላይ ሚኒስትርነት እንደሚመረጡም ይጠበቃል ይላል እስክንድር ፍሬው ከአዲስ አበባ ያጠናቀረው ተከታዩ የዕለቱ አቢይ ርዕስ በአራቱ አባል ድርጅቶች ሲካሄዱ የቆዩ ጉባኤዎች እየተጠናቀቁ ተሳታፊዎችም ወደ ዋናው የኢህአዴግ ጉባኤ እየተጓዙ ነው። ኢትዮጵያን ላለፉት 24 ዓመታት የመራው ኢህአዴግ ከሚያካሂዳቸው ስብሰባዎች ሁሉ ድርጅታዊ ጉባኤው ዋነኛው መሆኑ ይታያል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ቃለ ምልልስ ያደረጉት የግንባሩ ቃል አቀባይ አቶ ደስታ ተስፋው እንዲያውም ጉባኤው አገራዊ ሊባል እንደሚችል አብራርተዋል። ትልቅ ፓርቲ ጉባኤ በመሆኑ በጉባኤው በሀገሪቱ ውስጥ ያሉ አጠቃላይ የህብረተሰብ ክፍሎች ከሉበት ነው ማለት ነው። ኢህአዴግ ከሚመራቸው ክልሎች በተጨማሪ ሌሎች ክልሎችንም ባካተተ ሁኔታ በተጋባዥነት ተገኝተው በጉባኤው አስተያየታቸውን ጭምር በመስጠት የሚሳተፉበት ሀገራዊ ጉባኤ ተደርጎ የሚወሰድ ቃል አቀባዩ እንዳሉት ጉባኤው እንዳሁኑ ባለው ወቅት ሲካሄድ ደግሞ እንድምታው ብዙ ነው። በአንድ በኩል ጊዜው የምርጫ ማግስት እንደሆነ አስታውሰዋል። እናም እርሳቸው እንዳስረዱት ጉባኤው ይሄን መነሻ ያደረገ ውይይት ያደርጋል፣ ውሳኔዎችንም ያሳልፋል። ህዝቡ ከፍተኛ ተሳትፎ ስልጣኑን ተጠቅሞ ከፍተኛ ይሁንታ ሰጥቶታል። ኢህአዴግ በተወዳደረባቸው የምርጫ ክልሎች አሸናፊ ሆኗል፣ በከፍተኛ ድምፅ አሸናፊ ሆኗል። ይህ ውሳኔ በአንድ በኩል ኢህአዴግ ያስመዘገባቸው ስኬቶች ህዝቡ እውቅና የሰጠበት ሁኔታ የፈጠረ ነው። በሌላ መልኩ ደግሞ ህዝቡ የሚያነሳቸው በርካታ ድክመቶች አሉ። እነዚህ ባሉበት ሁኔታ ነው ኢህአዴግን የመረጠው ኢህአዴግ ችግሮቹን ይፈታል፣ የመፍታት ብቃት አለው። ህዝባዊ ድርጅት ነው። ኢህአዴግ የያዘው ልማታዊና ዲሞክራሲያዊ መስመር የዚችን አገር እና የህዝቦቿን ቁልፍ ችግሮች ይፈታል የሚል እምነት ጥሎ ነው ኢህአዴግን የመረጠው። ስለዚህ አሁን አስረኛ ድርጅታዊ ጉባኤውን ስናካሄድ ይሄ ህዝባዊ ያደራ አለ፣ ይሄ ኃላፊነት አለ ህዝቡ ለኢህአዴግ የሰጠው ማለት ነው። ወቅቱ ላለፉት አምስት ዓመታት ሲተገበር የቆየው የመጀመሪያው የእድገትና የትራንስፎርሜሽን እቅድ የተጠናቀቀበት፣ ሁለተኛው የአምስት ዓመት የእድገትና የትራንስፎርሜሽን እቅድ ደግሞ ለትግበራ የተዘጋጀበት መሆኑን አቶ ደስታ ተናግረዋል። ጉባኤውም ያለፈው አፈጻጸም የሚገመገምበት፣ ቀጣዩ እቅድም የሚዳሰስበት መሆኑን አስታውቀዋል። አሁን ያለንበት ጊዜ ያይቻል መንፈስ የሰበረ የመጀመሪያውን የእድገትና ትራንስፎርሜሽን እቅድ አጠናቀን ወደ ሁለተኛው የምንሸጋገርበት ያለበት ነው። በመጀመሪያ የእድገትና ትራንስፎርሜሽን እቅድ አፈጻጸም ለቀጣይ ስራ ወሳኝ የሆኑ ልምዶች ተገኝተውበታል፣ ትምህርቶች ተገኝተውበታል። እነዚህ ልምዶች ትምህርቶች ተጠቅመን ህዝቡ የሰጠንን አደራ በላቀ እድገትና ትራንስፎርሜሽን ልንወጣ ይገባል የሚል መሰረታዊ ጉዳይ የያዘ ነው ይህ የኢህአዴግ ጉባኤ በአራቱ አባል ድርጅቶች የተካሄዱ የተናጥል ጉባኤዎችን ተከትሎ የመጣ ነው ኦህዴድ በአዳማ ደሂድን በሐዋሳ በአዴን በባህር ዳር ህወሓት ደግሞ በመቀሌ እነዚህን ጉባኤዎች አካሂደዋል በመቀሌ ከተማ በተካሄደው የህወሓት ጉባኤ አመራሩን የበለጠ ለማወቅ የመፈለግ ሁኔታ መታየቱን በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ዘርፍ አስተባባ ባሪ የሆኑት የፓርቲው ምክትል ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጠቅሰዋል። ከዚህ አንጻር በማህበራዊ ድረገጾች የተሰራጩ መረጃዎች ሳይቀሩ ውይይት እንደተካሄደባቸው መቀሌ ውስጥ በሰጡት መግለጫ አብራርተዋል። ጉባኤተኛው በተለይ ትኩረት የሰጠው ክለኛው አመራር ማዕከላዊ ኮሚቴውን ነው። ማዕከላዊ ኮሚቴው ለብቻው ነው የሚል ጥያቄ የተነሳው የሱን ጥንካሬ፣ የሱ ድክመት ግልጽ አርጋቸው አስቀምጡልን ማወቅ እንፈልጋለን። ይሄ ከስራው ጋር እያይዞ የሚያነሳቸው አሉ። ሌላ ደግሞ ማህበራዊ ሚዲያው የሶሻል ሚዲያ የምለው የሚረጫው በርካታ ነገሮች ስላሉ ከሱ ነው የተነሳው ተዋና አመራሩን በደማቅ የመፈለግ የተሟላ ኢንፎርሜሽን የማግኘት ጥማት እንደነበረው ነው ያየ ነው። ማህበራዊ ሚዲያው የሚረጨው ያሉት መረጃ በትክክል ምን እንደሆነ ዶክተር ደብረ ጽዮን አላብራሩም። ትናንት ጉባኤውን ያጠናቀቀው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደሂድን የሀገሪቱ ጠቅላይ ሚኒስትር የሆኑትን አቶ ኃይለማርያም ደሳለኝን በድጋሚ በሊቀመንበርነት መርጧል። አቶ ኃይለማርያም በዋናው የኢህአዴግ ጉባኤም በድጋሚ በሊቀመንበርነት እንደሚመረጡ ለመጪዎቹ አምስት ዓመታትም የሀገሪቱ ጠቅላይ ሚኒስትር ሆነው እንደሚቀጥሉ ይጠበቃል። ይህ የሚረጋገጠው ግን በጉባኤው ሂደት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። የደቡብ ሱዳን ስምምነትና አንድምታ። ተፋላሚ የደቡብ ሱዳን ወገኖች ወይም አንጃዎች ለብጥብጡ ማብቂያ የታለመ ስምምነት ፈርመው አጽድቀዋል። አሁንም እስክንድርን እናቆየዋለን። ወደዚያው እናምራ። እስክንድር እንደምናመሸ እንደምናመሸ አሉና ቀደም ብሎ በዜናው እንደተገለጠው እስክንድር፣ ጎሳ ለይቶ በተካሄዱ ውጊያዎችና ጥቃቶች ብዙዎች የተገደሉበት ለወራት የዘለቀ የደቡብ ሱዳን ብጥብጥ ማብቂያ እንዲበጅለት የተያዘውና ያንኑ ያህል ረጅም ጊዜ የወሰደ ብዙም ያልተሳካ ድርድር ምናልባትም በመጨረሻው ተፋላሚ ወገኖች የፈረሙበት ከአንዳች ስምምነት ላይ የደረሱ መሆናቸውን የሚያመላክት ሁኔታ ታይተዋል። ከስምምነቱ ይዘት እንነሳ። ምን ዓይነት አበይት ጭብጦች ናቸው የተካተቱት? አሉላ አንተም እንዳልከው ድርድሩ የፈጀው ጊዜ የጦርነቱን ያህል ነው። ለሀያ ወራት የፈጀ ግጭት ነው። ለሀያ ወራት አካባቢም ነው ሲደራደሩ የቆዩት ሁለቱ ወገኖች የተቃዋሚዎቹ መሪ የዶክተር ያክ ማቻር ባለፈው ነሀሴ አስር በኢትዮጵያ አቆጣጠር በፈረንጆቹ ነሀሴ አስራ ሰባት እዚህ አዲስ አበባ ላይ ፈርመዋል ራሳቸውን የቀድሞ ታሳሪዎች እያሉ የሚጠሩትም በፓጋን አሙም አማካኝነት ፈርመዋል የስምምነት ሰነዱን ዛሬ ደግሞ እንግዲህ የደቡብ ሱዳን ፕሬዚዳንት ሳልቫኪር ማያርዲት ስምምነቱን ፈርመዋል ይህ ስምምነት እንግዲህ አሉላ ለሀያ ወራት የዘለቀውን ብጥብጥ ያስቆማል የተባለ ሰነድ ነው። ሰነዱ የሚያወራው ባጭሩ ስለ ብሔራዊ አንድነት የሽግግር መንግስት ምስረታ ነው። ደቡብ ሱዳንን ወደ ተሻለ ፖለቲካዊ አቅጣጫ የሚመራ ስራ የሚሰራበት የእፎይታ ጊዜ የሚሰጥ ብሔራዊ አንድነት የሽግግር መንግስት በዛች ሀገር እንደሚቋቋም ሰነዱ ይዘረዝራል። ይሄ ማለት ደግሞ አሁን በስልጣን ላይ ያሉት ፕሬዚዳንት ሳልቫኪር ማያርዲት እና መንግስታቸው ከኃላፊነታቸው ይነሱና እንደዚሁም ተቃዋሚዎቹም እንደዚሁ። ምክንያቱም በተቃዋሚ ጎራ ያሉትም በሚኒስትርነት እና በተለያዩ ኃላፊነቶች ከምክትል ፕሬዚዳንት ጀምሮ የነበሩ ሰዎች ናቸው። እንደምታውቀው አሉላ፣ እነሱም እንደዚሁ ገለልሉና ብሔራዊ አንድነት የሽግግር መንግስት ይቋቋማል። ሁለቱ በጋራ ያቋቁሙታል። ይህ ብሔራዊ አንድነት የሽግግር መንግስት የሚቆየው ለሁለት አመት ተኩል ነው። በዚህ ሁለት አመት ተኩል ጊዜ ውስጥ ምርጫ ይካሄዳል። አዲስ ህገ መንግስት ይረቀቃል። ሁለቱም ፕሬዚዳንት ኪርም ሆኑ የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የራሳቸውን ጦር ነው የሚመሩት በአሁኑ ሰዓት። በሽግግር መንግስቱ ሰላሳ ወራት ነው የሚቆየው፣ የሽግግር መንግስቱ ሁለት አመት ተኩል። አስራ ስምንቱን ወር ሁለቱም እየራሳቸውን ጦር እየመሩ ይቆያሉ። ነገር ግን ልክ አስራ ስምንተኛ ወር እንዳለቀ የሁለቱ ጦር ይዋሀድ እና ደቡብ ሱዳን በአንድ እስር የተዋሀደ ጦር ይኖራታል። ያ ጦር የሚመራውም የሽግግር መንግስቱን እንዲመሩ በዚህ ሰነድ መሰረት ስምምነት ላይ የተደረሰባቸው የአሁኑ ፕሬዝዳንት ሳልቫኪር ማያርዲት ይሆናሉ። ምክትላቸው ደግሞ ዶክተር ሪያክ ማሻር ሆነው ይቀጥላሉ። በዚህ የብሔራዊ አንድነት የሽግግር መንግስት ውስጥ ማን ምን አይነት ስልጣን ይኖረዋል የሚልም አለ። ለምሳሌ በዚህ ሰነድ ውስጥ በዚህ መሰረት ይሄንን ለሁለት አመት ተኩል የሚቆየውን የብሔራዊ አንድነት የሽግግር መንግስት በፕሬዝዳንትነት የሚመሩት የአሁኑ ፕሬዚዳንት ሳልቫ ኪር ማያርዲት ናቸው። መልካም ተቀናቃኛቸው ዶክተር ሪያክ ማቻር ደግሞ ተቀዳሚ ምክትል ፕሬዝዳንት የሚል ቦታ ይኖራቸዋል። ሁለቱን ቦታ ይዛሉ። የሚኒስትርነቱንም ቦታ እንደዚሁ ይከፋፈሉታል። አምሳ ሶስት ከመቶ የሚሆነው የሚኒስትርነት ቦታ ለምሳሌ ለፕሬዚዳንት ኪር ወገኖች ይሰጣል። ሰላሳ ሶስት ከመቶ የሚሆነው ደግሞ ለዶክተር ማቻር ወገኖች ይሰጣል። የቀረው ደግሞ ራሳቸውን የቀድሞ ታሳሪዎች እያሉ ለሚጠሩትና ለሌሎች የሚሰጥ ይሆናል ማለት ነው። ስለዚህ ስለ ስልጣን ክፍፍል ያወራል። ህገ መንግስት እንደሚረቀቅ ይናገራል። በዚህ በሁለት አመት ተኩል ጊዜ ውስጥ የሁለቱ ጦር እንደሚዋሀድ የፍትሕ ስርዓት ይዘረጋል። እና ምንድን ነው ጥሩ መሸጋገር ያድርግ ይኖራል ሚል ይሄንን ነው ነውም ያጣላቸው የቆዩት እነዚህ ናቸው። በርካታ ያሉ ዝርዝሮች የተካተቱበት ነው። ምናልባትም በወረቀት ላይ የሰፈረውን ያህል ስምምነቱ በተግባር ያን ያህል ቀላል ላይሆን ይችላል። እስኪ ምናልባት በመጨረሻዎቹ የፊርማ ስነ ስርዓቶች ጥቂት ቀናት ሳይቀር ሲያወዛግብ የቆየ ሁኔታ እንመልከት። ቀደም ብለህ እንደገለጽከው የተቀናቃኙ መሪ ሪክ ማቻር ቀድሞ ይፈርሙ እንጂ ፕሬዚዳንት ሳልቫኪር ጊዜ ይሰጠኝ ላስብበት በሚል ከቆዩ በኋላ አሁን በፈረሙበት ሰዓትም ቅሬታ እያላቸው እየፈረሙ መሆኑን ነው ያስታወቁት። ምን ማለት ነው ይሄ? የቱንስ ያህል ትርጉም ይኖረዋል ተብሎ ይታሰባል? ይሄ ማለት አሉላ እንግዲህ እነዚህ ሁለት ወገኖች ሲያደርጉ የነበሩት ድርድር ትንሽ በታሪክም ከሚታወቁት ብዙ ጊዜ ካየናቸው ድርድሮች የተለየ ነው ማለት ይቻላል። ብዙ ጊዜ ድርድሮች አሉላ ቀስ በቀስ ወደ ስምምነት እየተቃረቡ እየተቃረቡ ይመጡና ተፋላሚ ወገኖች ከዛ በኋላ ተፈራረሙ ሲባል ነው የምትሰማው። እነዚህ ወገኖች ከዚህ በፊት የፈረሟቸውን ስምምነቶችም ስናይ አንድ ለየት ያለ ነገር አለው። አስራ አምስት ቀን ሲደራደሩ ቆይተው አስራ አራቱንም ቀን በምንም በፍጹም እየተስማማን አይደለም ይሉህና አስራ አምስተኛው ቀን ላይ ነው ሲፈራረሙ የምታየው። እንግዲህ በሂደት ነው እንጂ የሚመጣው ስምምነት፣ እንዴት በዚህ ሁሉ ነገር በአንድ ቀን ተስማሙ ያስብልሃል። ይሄ የሚያሳይህ በአንድ በኩል አብዛኛዎቹን ስምነቶች እየፈረሙ ያሉት ዓለም አቀፉ ህብረተሰብ እያደረገባቸው ጫና ለህዝባችሁ ስትሉ ለሚሰደደው ለሚሞተው ይሰቃየላለሁ ህዝባችሁ ስትሉ ሰላም አውርዱ ፈርሙ እየተባሉ በመሆኑ ነው እንጂ አምነውበት የማይመስልበት ሁኔታ አለ። አንዱ አሁን አንተ የጠቀስከው ቅሬታ አለን የሚሉት ነገር የስልጣን ክፍፍሉን የተመለከተ ነው። ለምሳሌ አሉላ ፕሬዚዳንት ሳልቫኪር ማያርዲት አሁን ቀደም ሲል የተነጋገርንበትን እሳቸው ፕሬዚዳንት ሆነው እንደሚቀጥሉ ተቀናቃኛቸው ዶክተር ሪያክ ማቻር ደግሞ ተቀዳሚ ምክትል ፕሬዚዳንት እንደሚሆኑ የሚገልጸው የስምምነቱ ክፍል አልተዋጠላቸውም ማለት ይቻላል። ምክንያታቸው ምንድን ነው? አንዳንድ ከበድ ያሉ ውሳኔዎችን ፕሬዝዳንቱ ሲወስን ተቀዳሚ ምክትል ፕሬዝዳንቱን ማማከር አለበት ወይም የእሱን ይሁንታ ማግኘት አለበት የሚል አንቀጻለን ለምሳሌ አንዱ ይሄ ነው። እሳቸውን ያልተስማማቸው ነው። ዋነኛው አደራዳሪ አምባሳደር ስዩም መስፍን ባለፈው ከእኛ ጋር በነበራቸው ቃለ ምልልስም ሲናገሩ ባጭሩ፣ ሳልቫኪር ያልተስማሙት በዚህ ሰነድ ስልጣን አላካፍልም በሚል ነው ብለው ነበር። ስልጣን አላካፍልም ማለት አንዳንድ ጉዳዮች ላይ የተቀዳሚ ምክትል ፕሬዚዳንቱ የተቀናቃኛቸው ይሁንታ ያስፈልጋል የሚለውን የስምምነቱን ክፍል እሳቸው አልደገፉትም። ለምሳሌ ጦርነት ሲታወጅ፣ አዋጅ ሲወጣ፣ አዋጅ ሲሻር የመሳሰሉ ነገሮች አሉበት። ቁልፍ ቁልፍ የሆኑ የፕሬዚዳንታዊ ውሳኔዎች ላይ ተቀዳሚ ምክትል ፕሬዚዳንቱ ይሁንታ የግድ ያስፈልጋል የሚለውን ሳልቫኪር አልተቀበሉትም። ይህን ያላስማም ከደቡብ ሱዳን መንግስት በኩል ደግሞ የሚደመጠው በፍጹም እኛ ይሄኛውን ክፍል አይደለም ቅሬታ አለን ያልነው ጁባ እስከ ሀያ አምስት ኪሎ ሜትር ሬድየስ ድረስ ከወታደራዊ እንቅስቃሴ ውጭ ትሆናለች የሚለውን ሐረግ ነው። ከሉዓላዊነት ጋር ስለሚያያዝ ይሄንን ያልተስማማ ነው። የውጭ ኃይሎች ጁባንና ሌሎች ትልልቅ ከተሞችን የደቡብ ሱዳንን የሳልቫ ኪርም ጦር ይወጣና የማቻርም ጦር እዛ አካባቢ እንዳይገኝ ይደረግ ይደረግና ሶስተኛ ወገን ነው የሚሰፍረው የሚልም ክፍል አለ ስምምነቱ ላይ እና እኛ ያልተስማማ ነው። በዚህ ነው ይህንን ያልተቀበልነው ደግሞ ከሉዓላዊነት ጋር የተያዘ ነገር ስለሆነ ነው የሚል ነው የደቡብ ሱዳን መንግስት በኋላ ላይ እየተናገረው በማስተባበል ማለት ነው። በአደራዳሪ ውስጥ እንደ አይነቱ ውስብስብ ነገሮች አሉበት አሉላ። ይሄ ምናልባትም ፍጹም ቀጥተኛ የሆነ ጥያቄ የሚያስከትል ነው። አሁንም እንኳን በስምምነቱ ምናልባትም ፈተና ላይ የሚወድቅ ጥያቄ እየተነሳ ባለበት ከዚህ ቀደም የነበሩ ልምዶችም የተደረጉ ስምምነቶች ያለመተግበራቸውን እንደታሰቡት ከፍጻሜ ያለመድረሳቸውን ከግምት ያስገባ ይሄስ ምን የተለየ ውጤት ይኖረዋል የሚል ጥያቄ ያስነሳል። ብዙ ፍጅት፣ ብዙ እልቂት ከተደረገ በኋላ ነው ይሄ ስምምነት እየተደረሰ ያለውና፣ ምን ያህልስ ተስፋ ይሰጣል? በዓለም አቀፍ አደራዳሪዎች ግፊት የመጣ እንዲህ ያለ ስምምነት የደቡብ ሱዳን አዋቂዎች ተንታኞች ምን ይላሉ? እንግዲህ አሉላ፣ አሁን እንዳነሳኸው አይነት ስጋት አንዳንድ ተንታኞች የጸጥታ ተንታኞችም አንጸባርቀዋል። ከዚህ ቀደም ሰሞኑን ያናገርኳቸው የጸጥታ ተንታኝ ለምሳሌ ቢፈረምም እንኳን ስለ በተግበሩ ዋስትና የለም ብለዋል። ይሄን ለማለታቸው ደግሞ ብዙ ምክንያቶች አሏቸው። አንደኛ እነዚህ ሁለት ወገኖች ከዚህ ቀደም የተኩስ አቁም ስምምነትን ጨምሮ የተኩስ አቁም ስምምነትን ተግባራዊ ማድረጊያ ስል እንደዚሁም ሌሎች ነገሮች ተፈራርመው ያውቃሉ። ነገር ግን ሲተገብሯቸው አልታየም፣ ሲጣሱ ነው የታየው። ሁለተኛው ምክንያታቸው እነዚህ ተንታኞች የሚገልጹት ደግሞ ይህ ስምምነት እንዳልኩህ ባለቀ ሰዓት ነው ተቀራርበን ብለው የፈረሙት እና ነገር ግን በነበሩት የድርድር ሂደቶች ሁሉ ይሄ የተዘጋጀውን የስምምነት ሰነድ ሰባ አምስት ገጽ አካባቢ ነው። እሱን በተመለከተ አሉታዊ ቅስቀሳ ሲያደርጉ ነው የቆዩት ሁለቱም፣ በደጋፊዎቻቸው ዘንድ መንግስትም ተቃዋሚዎቹም ይሄ የስምምነት ሰነድ በፍጹም ለእኛ ተቀባይነት የሌለው ነው፣ ሌላኛውን ወገን የሚጠቅም ነው፣ እንደዚህ ያደረገ ነው በሚል በደጋፊዎቻቸው ዘንድ ከፍተኛ ቅስቀሳ ሲያደርጉ ነው የቆዩት። ሁለቱም ወገኖች እንደዚህ አሉታዊ ቅስቀሳ ሲያደርጉበት የነበረውን የስምምነት ሰነድ አሁን ደግሞ ተቀበል ነው እኮ ፈረም ነው ብለው እንደገና ደጋፊዎቻቸውን ማሳመንና እንዲተገብሩት እንዲቀበሉት ማድረግ በራሱ እንቅፋት ይሆንባቸዋል ነው የሚሉት ተንታኞች እና እንዳልከውም መተግበሩ በራሱ ተግባራዊ መደረጉ በራሱ እንግዲህ በሂደት የሚታይ ይሆናል። ነገር ግን ያለፉትን ልምዶች እንመልከት ካልን አስቸጋሪ እንደሚሆን ነው የተለያዩ ተንታኞች እየገለጹ የሚገኝ መልካም እስክንድር፣ ሌሎች በርከት ያሉ ጥያቄዎችን የሚጋብዝ ነው እንዳልከውም ወደፊት የሚታይ ነው። ሀያ አመታት ከሰሜን ሱዳን ጋር ሲዋጋ የኖረ ሕዝብ ሰላም አገኘ በተባለበት ሰዓት ጎሳ የለየ ሌላ አዲስ ጦርነት አዲስ ግጭት ነው የጠበቀው። ምን አይነት ቀጣይ ዕጣ ይኖራት ይሆን ደቡብ ሱዳን? በሌሎች ዘገባዎቻችን እንመለከታለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ አሉላ ንግድና ምጣኔ ሀብት ነው ተከታዩ። በቅርቡ በተለያዩ የኢትዮጵያ አካባቢዎች የታየው ድርቅ በእህል ሰብል ገበያው ላይ ያሳድረው ተጽዕኖ ይኖር ይሆን? የፕሮግራሙ አዘጋጅና አቅራቢ የኑክ ሰማ ጊዜር ያነጋግራቸዋሉ። ዘንድሮ የክረምቱ ዝናብ ዘግይቶ ነው የጀመረው። ከአመቱ አጋማሽ ጀምሮ በድርቅ የተጠቁ የምስራቅና የሰሜን ምስራቅ ኢትዮጵያ አካባቢዎች ላይ ያለው ተጽዕኖም ከፍ ያለ ሆኗል። በርካታ ከብቶች በአፋርና ሶማሌ ክልሎች ሞተዋል። ድርቁ ያስከተለው ጉዳት ደግሞ ከ4.5 ሚሊየን በላይ ዜጎችን የምግብ ተረጂ እንዳደረገ የተባበሩት መንግስታት ድርጅት አስታውቋል። አስቀድሞ ከተገመተው የ1.5 ሚሊየን ጭማሪ መኖሩንም ያክላል። የመንግስታቱ ድርጅት ዘገባ በዛሬ ዕለት የአዲስ አበባ የእህል ነጋዴዎች ማህበር ሊቀመንበርን አነጋግረናል። ሳሚ ሁሴን እባላለሁ። የአዲስ አበባ እህል ነጋዴዎች ማህበር ሊቀመንበር ነኝ። ማህበራችን በእህል ስራ ላይ በቀጥታ ገበያን በማድረግ ይታወቃል። በአሁኑ ሰዓት አዲሱ ምርት ይመቃል ብሎ ስለሚል ገበሬውን በብዛት እህሉን ወደ ገበያ የሚያቀርብበት ወቅት ነው። ስለዚህ ክረምቱን ተከትሎ ሰው ለአዲሱ ምርት እንትን ለማድረግ ያስቀመጠውም የለቀቀ የሚያወጣበት ስለሆነ በሰሞኑን አሁን ይሄ ገብስ ጥቁር የሚለው እስከ አንድ ሺህ ብር ሁሉ የገባበት ሁኔታ ነበረ አሁን ግን ወደ ዘጠኝ መቶ ብር ዝቅ ብሏል ማለት ነው። ነጭ ገብስም እስከ ዘጠኝ መቶ እስከ አንድ ሺህ ይገባ ነበር። አሁን ከስምንት መቶ ሀያ እስከ ስምንት መቶ ሀምሳ ወርደዋል። በቆሎ ድብልቅም እንደዚሁ እስከ አምስት መቶ ሁሉ የወጣበት ሁኔታ ነበር። አሁን ከዚህ በነሐሴ ወር ከአራት መቶ ሀያ እስከ አራት መቶ ሀምሳ ነው። አዲሱም ደግሞ የመጣው አዲሱ በቆሎ ከሶስት መቶ ሀምሳ እስከ አራት መቶ ነው። የፍንጫ ከአራት መቶ ሀምሳ እስከ አራት መቶ ሰባ ነው የፍንጫ በቆሎ እነዚህ የበቆሎ አይነቶች ናቸው። ስንዴ የዳቦ በፊት እስከ አንድ ሺ አንድ መቶ እስከ አንድ ሺ ሁለት መቶ ነበረ። አሁን ወርዶ ከዘጠኝ መቶ ሀምሳ እስከ አንድ ሺ ብር ነው። የቅንጨ ከአንድ ሺ አምስት መቶ ሁሉ የደረሰበት ወቅት ነበር በተለይ በአለፈው በሰኔና በግንቦት አካባቢ። አሁን ግን ከአንድ ሺ አንድ መቶ እስከ አንድ ሺ ሁለት መቶ ነው። ጤፍ ቀይ አሁንም አንጻራዊ ነው አንድ ሺ አንድ መቶ እስከ አንድ ሺ ሁለት መቶ ነው ሰርገኛ ከአንድ ሺ ሶስት መቶ እስከ አንድ ሺ አምስት መቶ ነው። ነጭ ማኛ አንድ ሺ አምስት መቶ እስከ አንድ ሺ ሰባት መቶ ነው። እንደየሀገሩና እንደ ጥራቱ ይለያያል ማለት ነው። ከአንድ ሺ አምስት መቶ ይናሳል እስከ አንድ ሺ ሰባት መቶ ይቆማል ማለት ነው። ከዚህ በላይ የለም ከዚህ በታችም የለም። ነጭ እንትን ያላለ ካለ በጥራጥሬ በኩል ይሄን እንደሆነ አሁንም በባቄላ ከአንድ ሺ ስድስት መቶ እስከ አንድ ሺ ሰባት መቶ ነው። ባቄላ ወፍራሙ እስከ አንድ ሺ ሰባት መቶ ሀምሳ ይወጣል። አተር አንድ ሺ ስድስት መቶ ሀምሳ ነው። ምስር እስከ ሁለት ሺ ስምንት መቶ እስከ ሶስት ሺ ሁሉ የገባበት ሁኔታ አለ። አሁን ምስር እና ሽምብራም እንደዚሁ ትንሽ ወደድ ይላሉ። ምክንያቱም ከሳስ ላይ ነው እሱ ገና የምርቱ ጊዜ ስላልደረሰ አሁን ይመጣልም ተብሎ ስለማይጠበቅ እነዚህ ትንሽ ሽምብራና ምስር ናቸው ንትነገበግት እንጂ ባቄላም በአንጻራዊነት ትንሽ ወረድ ብሏል በዚህ ወር። አተርም እንደዚሁ እስከ ሺ ዘጠኝ መቶ ሊወጣበት ነበር። አሁን አተር አንድ ሺ ስድስት መቶ ሀምሳ ወርደዋል። እስከ አንድ ሺ ስድስት መቶ ማለቃጫጭ አተር። አቶ ሳሚ ሁሴን የአዲስ አበባ እህል ነጋዴዎች ማህበር ሊቀመንበር። ከዚህ ጋር እንግዲህ በዚህ ክረምት የክረምቱ ዝናብ ዘግይቶ ከመጀመሩ ጋር ሲታይ፣ አሁን ያለው ገበያ የእህል ዋጋ ከሌሎች ክረምቶች በምን ይለያል? እኛ ላይ እንግዲህ በነጋዴ እንትን ነው የምናየው በገበሬ እንትን አይደለም። እህሉ በአሁኑ ሰዓት ምንም ከሌላ ጊዜ ክረምት የተለየ አደባብ አይደለም። አሁን እየገባ ያለው ወደፊት የሚመጣው እንግዲህ የዝናቡ መቆራረጥ ምናምን የሚባለው ነገር በገበሬው በኩል የሚያስከትለውን እንትን ወደ ኋላ እንትን ባናውቅም በአሁኑ ሰዓት ግን እህል በሌላ የዛሬ አመት ነሐሴ እና የዛሬ አመት ሐምሌ ከሚገባው እህል ባልተናነስ ሁኔታ ነው በረንዳችንም በቁጥር በየቀኑ የገበያ ጥናት አለን፣ የገበያ ቁጥጥር አለን። ከንግድ ቢሮ ጋር በመጣመር በምናደርገው የእህል ግብይት እንትን የመኪኖች አገባብ ከየክፍለ ሀገሩ መኪና በብዛት እየመጣ ነው ያለው። ምንም አይነት በዚህ እንትን የለውም። ከዛሬ አመት ነሐሴ ወር ከሚገባው የዘንድሮ ነሐሴ ወር የሚገባው እንትን አላደረገም። እንደ ዝናቡ እንደሚባለው እንትን በፍጹም እንትን አላደረገንም። እህሉ እየገባ ነው። አሁን ዛሬ ራሱ በጣም ቦታ ሌላ ጊዜ ማክሰኞ እና ሰኞ፣ ሮብ እና አርብ ነው በብዛት ዛሬ ማክሰኞ ራሱ እህል የማይገባበት ቀን የሚባለው ዛሬ ራሱ መቆሚያ አልነበረም። በጣም ነው የገባው መኪና እና ለዚህ ለዋጋው እንትን መውረድ ነው ምክንያቱም ምንድን ነው ብለው ያስባሉ። ብዙውን ጊዜ እንግዲህ የክረምቱ ዝናብ ዘግየት በሚልበት ጊዜ ገበሬ እየፈራ ምርቱን ወደ ገበያ ይዞ ያለመውጣት ሁኔታ ስላለ የዋጋ መጨመር እንደሚታይ ነው የሚታወቀው ያው የአቅርቦትና የፍላጎት ጉዳይም ስለሆነ። አሁን ግን ለምን ይመስሎታል ምርቱ ወደ ገበያ እየገባ ያለው? ምን ምክንያት አለው? የተለየ ነገር ካለ ምን እንግዲህ ምናልባት የግብርና ባለሙያዎች ሊናገሩ ይሻለ ነው። እኔ ነጋዴ ደ ነጋዴ የምወክለው እህሉ ሲመጣ ተቀብሎ ለበላተኛው ለተጠቃሚው ማድረስ ነው። በዚህ ባለፈው ዓመት ውስጥ ከሁለት መቶ ሰባ ሚሊዮን በላይ የግብርና ምርት መገኘቱን የኢትዮጵያ የግብርናና የገጠር ልማት ሚኒስቴር ያወጣቸው መረጃዎች ይጠቁማሉ። ሆኖም በቀጣዩ ዓመት ምርት ላይ የዝናብ እጥረቱ የሚኖረው ተጽዕኖ አሳሳቢ መሆኑን የዓለም አቀፍ ድርጅቶች በመግለጽ ላይ ናቸው። በአዲስ አበባ የምጣኔ ሀብት አማካሪው ዶክተር ደምስ ጫን ያለው የዝናብ እጥረቱ ሊያስከትል የሚችለው የዋጋ ጫና የክረምቱ ዝናብ ዘግይቶም ቢሆን በመጀመሩ ተቃሏል ይላሉ። ክረምቱ እንደሰማችሁት መኸሩ ትንሽ ዝናቡ አመጣጡ ጥሩ አልነበረም። ግን አሁን ላይ እየዘነበን ቢሆንም ለዋና መጀመሪያ በረዥም ዝናብ ለሚበቅሉ እህሎች ጥሩ አልነበረም የሚል ድምዳሜ ላይ ነው የተደረሰው። በነገራችን ላይ የመኸሩ ብቻ ሳይሆን በልጉ ላይም እንደዚሁ ትንሽ የዚህ የዝናቡ መዛዋት ጉዳይ ችግር እንደ ፈጥሮ እንደነበር ነው። እንግዲህ በምርት ላይ የሚታየው እንግዲህ ብዙውን ጊዜ ከአስቀድሞ እንግዲህ አንድ ዓመት የዘለቀ ነው የሚሆነው። ሁለት የምርት ወቅቶች ላይ የዝናቡ ሁኔታ ያልተስተካከለ ከሆነ በአጠቃላይ በገበያ በተለይ ደግሞ በሸማቹ ላይ የሚኖረው ተጽዕኖ ከአቅርቦት ጋር የተያያዘ ስለሚሆን ምንድን ናቸው? በአቅርቦት በኩል ያሉ እክሎች። እንደምታውቀው ዋጋ የሚወሰነው በገበያ ላይ ያለ የፍላጎትና የአቅርቦት መመጣጠን ወይ አለ መመጣጠን የሚፈጥሩት ሁኔታ ነው። አቅርቦትን ከሚወስኑት ነገሮች አንዱ ምርት ነው፣ ራሱ በወቅቱ የተመረተ የምርት መጠን ሲሆን፣ ሁለተኛው ግን የተመረተው ምርት መጠን ለብቻው አቅርቦቱ ላይ ችግር የለውም። ለገበያ ላይ የቀረበው ይሄም እንግዲህ መጠን ነው። የገበያ ላይ የሚኖረው መጠን ደግሞ የግዴታ ዘንድሮ የተመረተው ምርት ብቻ አይደለም። ቀደም ሲል የተመረተውና ስቶር በስቶር ሊቆይ የሚችሉ ቆይተው የሚወጡ ሊኖር ይችላሉ። ከዛ በተጨማሪ ደግሞ በወቅቱ በገበያው በሀገር ውስጥም ባይመረት ለምሳሌ በሀገር ደረጃ ስናወራ ማለት ነው መንግስት ከውጭ አስገብቶ ገበያው ላይ ዋጋንም ለማረጋጋት ብሎ የሚያደርገው ለምሳሌ በስንዴ ለረዥም ጊዜ ስናደርግ የነበረው ነው ሁኔታ አቅርቦት ውስጥ የሚካተት ነገር ነው። ስለዚህ እነዚህ ተደምረው ነው አቅርቦት የሚለውን የሚወስኑት። እስካሁን ድረስ ሲግኒፊካንት የሆነ የዋጋ ጭማሪ ያለ የሚል እየሰማን አይደለም እያየንም አይደለም። ግን አሁን በምንለው ምክንያት ተፈጠረ የምንለውን ችግር ግን ልናየው የምንችለው አሁን አይደለም። ኦኬ ስፔኩሌተርስ ሊኖሩ ይችላሉ። ግን አሁን የሚደረገው ኢንተርቬንሽን እስካሁን ድረስ የፈጠ በዋጋ ላይ በዚህ በአጭር ጊዜ ውስጥ የታየ ጭማሪ ብዙም የለም። አድማጮች፣ የተከታተላችሁት የምጣኔ ሀብት ዝግጅታችንን ነው። በያላችሁበት የየራሳችሁን የገበያ ሸመታ አጋጣሚዎችና ሁኔታዎች፣ የገበያውን ውሎ በበኩላቸው ያላችሁን አስተያየት ብታደርሱን እናስተናግዳለን። ስርጭታችንን ወደ ማገባደዱ እየተቃረብን ነው። basra selasan mekakrenya mugad liyu yegmay saas rictachin ye zariyezi la ya baka kamish so sa'at lay ba 1922 na 25 malkam mishid kamwa this program has come to you from the voice of america washington